ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን። ሰላም እንደምናመሻችሁ። ዛሬ በደብረ ማርቆስ ከተማ ውጥረት ነግሷል። የብአዴን አመራር አባላት አቶ በረከት ስምኦን አሉበት በተባለ ሆቴል ለተቃውሞ ሰዎች መውጣታቸው ታውቋል። ምን መሰለች? መጀመሪያው መነሻው ማለት ነው ይሄ በረከት ስምኦን ጋር የተያያዘ ነው። ደብረ ማርቆስ ለገብቷል በሚል ገብዛምን ሆቴል አካባቢ ትንችሉ ነበረ አይተናል። ጣያሉ ሲበረብሩ ነበረ። በአጋጣሚ እሱም ማግኘት አይቻልም እሱም ማግኘት ትንችሉ ሆቴሉን መምታት ጀመረ። ነዋሪዎቹ ከተናገሩት ነው። ዛሬ በደብረ ማርቆስ ከተማ በሐሰት መረጃ የተነሳ በከተማዋ ግርግር መድረሱን የክልሉ ባለሥልጣናት አስታውቀዋል። በጉዳት ሰው የለም። እስካሁን ያው አሁንም የተረጋጋ አይደለም። ከተማ አካባቢ የተንቀሳቀሱ ጨዋሉ ጉዳት በደረሰበት ሆቴል አካባቢ እንዲሆን አሁንም ከጉዳት መውጽ አደለም እዚህ አካባቢ ነው ያሉ ዛ ዛት ንንቀሳቀሱ የምስራቅ ጎጃም ዞን የኮሚኒኬሽን ጉዳዮች ኃላፊ አቶ ሽፈራው አየለናቸው ዝርዝሩን ይዘናል። በዛሬው የጋቢና ጉዞ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን አንድ መቶ የስልጣን ቀናት እንገመግማለን። ባለፈው አንድ መቶ ቀን ከድብርት የወጣ ሀገር ለመፍጠር ጥረት ተደርጓል። ኢኮኖሚውም እንደዛው። ጠቅላይ ሚኒስትር አብይ አህመድ በስልጣን የቆዩባቸው አንድ መቶ ቀናት ትልቁ ዲፕሎማሲያዊ ስኬት በኢትዮጵያና ኤርትራ መካከል ሰላምን ሊያሰፍን የሚችል ተግባር መፈጸማቸው እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ተናግረዋል። በዚህ ሳምንት በተከታታይ የጠቅላይ ሚኒስትሩን አንድ መቶ ቀናት በተለያዩ ዘርፎች ከምሁራን ከፖለቲካ መሪዎችና ከሌሎችም ስናቀርብላችሁ ቆይተናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። በምስራቅ አፍጋኒስታን በከባድ የታጠቁ ሁለት አጥፍቶ ጠፊዎች ዛሬ በትምህርት ሚኒስቴር ገብተው በፈጸሙት ወረራ ቢያንስ አስራ አንድ ሰዎች ተገድለዋል። እማኞቹ በገለጹት መሰረት አጥፍቶ ጠፊዎቹ በምስራቅ ናንጋሀር ክፍለ ሀገር መዲና ጃላላባድ በሚገኙ ህንጻ ውስጥ ሳይለዩ በሰራተኞች ላይ መተኮሳቸው ተዘግቧል። በጥቃቱ አስራ ሶስት አስራ ሰባት ሰዎች መቁሰላቸውን የክፍለ ሀገሩ ቃል አቀባይ ተናግረዋል። የትራምፕ አስተዳደር ቻይና የምታስገባቸው እቃዎችን አስመልክቶ በሌላ 200 ቢሊየን ዶላር ላይ የ10 ከመቶ ቀረጥ ለማስከፈል መወሰኑ እንዳስደመማት ቻይና ዛሬ ገልጻለች። በሁለቱ በኢኮኖሚ የዳበሩ ሀገሮች መካከል በሚካሄደው የንግድ ጦርነት እየተባባሰ መሄዱን ያሳያል። የቻይና የንግድ ሚኒስትር የአሜሪካውን ውሳኔ ፈጽሞ አንቀበለውም በማለት የምላሽ እርምጃ እንደሚወስድ አስታውቋል። የዩናይትድ ስቴትስ የንግድ ተወካይ ሮበርት ላይትዘር በቻይና ገበያዋን ክፍት እንድታደርግና በሐቀኛ ገበያ ውድድር እንድትሰማራ የትራምፕ አስተዳደር በትግስት ሲጠብቅ ቆይቷል ብለዋል። ሩሲያ ከጎረቤት ሀገር ሜሴዴኒያ ጋር ባደረኩት ድርድር ጣልቃ ገብታለች በሚል ግሪክ ሁለቱ የሩሲያ ዲፕሎማቶችን እንዳባረረች ተዘግቧል። ሁለት ሌሎች ሩሲያውያን መልእክተኞች ግሪክ እንዳይገቡም ታግደዋል ሲሉ የግሪክ ሚዲያ ዘግበዋል። የሀገሪቱ መንግስት ቃል አቀባይ ዲሚትሪስ ዛናኮፖሎስ ኮፖሎስ አንተስ ዓለም አቀፍ ሕግን በሚጥሱ ተገቢ እርምጃ ትወስዳለች ብለዋል። የሩሲያ ባለስልጣኖች በምላሹ ሁለት የግሪክ ዲፕሎማቶች ይባረራሉ ብለዋል። በስተ መጨረሻም ታይላንድ ውስጥ አስራ ሁለቱ ኳስ ተጫዋቾችና አሰልጣኛቸው ሙሉ በሙሉ ከዋሻው በወጡ ማግስት ሁሉም በጥሩ ሁኔታ እንደሚገኙ አንድ የታይላንድ መንግስት ባለሥልጣን ገልጸዋል። ቺያንግራይ በተባለው ሆስፒታል በማገገም ላይ ያሉት ልጆች ምስል ለመጀመሪያ ጊዜ ዛሬ ታይቷል። በጥሩ ሁኔታ የሚገኙ ይመስላሉ። ምስሎቹ ቤተሰቦቻቸው በመስታወት በኩል ሲመለከቷቸው ያሳያሉ ለምሽቱ የያዝናቸው የጋቢና ዜናዎች እነዚሁ ነበሩ ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር የምሽቱ የጋቢና ቀዳሚ ዘገባችን ወደ ደብረ ማርቆስ የሚወስደን ይሆናል። በምሽቱ ውሎውንም እንደዚሁ ውጥረት መንገሱን ነው የሰማነው። ጽዮን ግርማ ሁኔታውን እየተከታተለች አምሽታለች። እስኪ ከዘገባሽ የተረዳሽውን ግለጭልን። ዛሬ እንግዲህ ከቀኑ አምስት ሰዓት ጀምሮ በደብረ ማርቆስ ከተማ በአንድ ትልቅ ሆቴል ውስጥ የቀድሞ የብአዴን ኢህአዴግ ነባር ታጋይ የሆኑት አቶ በረከት ስምኦን እና እንደዚሁም ደግሞ የቀድሞ የከተማው ከንቲባ በሆቴል ውስጥ ይገኛሉ። እናም ደግሞ እንፈትሻለን የሚሉ ወጣቶች ወደ ሆቴሉ አካባቢ እንደነበሩና ቀስ በቀስ ያ ወደ ግጭት ከዛም ደግሞ ወደ ንብረት ማውደም መከሰቱን ነው። በዚህ ላይ ነዋሪዎችንና የምስራቅ ጎጃም ዞን የኮሚኒኬሽን ጉዳዮች ኃላፊን አነጋግሬአለሁ። እንደዚሁም የክልሉ የመንግስት ኮሚኒኬሽን ማምሻውን ያወጣው መግለጫ አለ፣ እንስማ። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ አንድ መቶኛ ቀን መሆኑን አብስረው በእነዚህ ቀናት ውስጥ በዲፕሎማሲው መስክ ተገኘ ያሉትን ስኬት ዘርዝረዋል። እነዚህ ቀናት በዲፕሎማሲው መስክ የላቀ አፈጻጸም የተከናወነባቸው ቀናት ናቸው ብለዋል። ከቅርብ ጎረቤቱ፣ የቴክኒክ እክል ገጥሞን ነው፣ ይቅርታን ጠይቃለን። ከላይ የሰማኑ ዘገባ የጠቅላይ ሚኒስትር አብይ አህመድን በስልጣን በቆዩባቸው አንድ መቶ ቀናት ውስጥ ትልቁ ዲፕሎማሲያዊ ስኬት ምን እንደሆነ የውጭ ጉዳይ ሚኒስቴር ያወጣውን መግለጫ የሚመለከት ይሆናል በኢትዮጵያና ኤርትራ መካከል ሰላም ሊያሰፍን የሚችል ስምምነት ማድረሳቸው እንደሆነ ነው የተገለጸው። አሁን በደብረ ማርቆስ በዛሬው ዕለት እንደዚሁም ማምሻውን ውጥረት መንገሱን ከአማራ ክልል በየከተማዋ ነዋሪዎችን፣ እንደዚሁም ደግሞ የክልሉ ባለስልጣናት ያወጡትን መግለጫ ተንተርሳ ጽዮን ግርማ ያሰናዳችው ዘገባ ነው። ወደሱ እሱ እንለፍ። በደብረ ማርቆስ ከተማ የሚገኙ ነዋሪዎች በዛሬው ዕለት ከቀኑ አምስት ሰዓት ጀምሮ በከተማው አደባባይ በሚገኘው ጎዛምን ሆቴል የተፈጠረውን ሲናገሩ የብአዴን ኢህአዴግ ነባር ታጋይና የቀድሞ ማስታወቂያ ሚኒስቴር ሚኒስትር አቶ በረከት ስምዖን በሆቴሉ አርፈዋል፣ በድብቅ ሰዎችን እያወያዩ ነው የሚል መረጃ በመሰራጨቱ ወደ ሆቴሉ የተሰባስበው የሄዱ ወጣቶች አቶ በረከትን አስወጡልን፣ አሊያም ሆቴሉ ውስጥ ገብተን ፈትሸን እኛ እናስወጣቸዋለን በሚል like it would've took almost መቀየሩን ይናገራሉ። አንድ ስማቸው እንዳይገለጽ የጠየቁ የከተማው ነዋሪ የወጣቶቹ ጥያቄ እያየለ መጥቶ ቀስ በቀስ ወደ ንብረት ማውደም ተቀየረ ብለዋል። በአይኑ ያየሁት ከቢሮ ቢሮ ስመጣ አደባባይ ላይ ወጣቶች ሰብሰብ ብለው ነበረ የሚታዩት። ከዛ ምሳ በልተን ወደ መስሪያ ቤት አሁንም ስንገባ ትንሽ ግርግር ነገር ነበረ። አሁን ጥሩ ስሜት የለም። ሰውዬው ተገኝሞ ዞም መጣ የሚባል መኪና አለ። እሱን አቃጥለውታል። መኪናውን እዛው ጎዛመኖቴ ላይ ያቃጠሉት። እንደዚሁ ማርኪላስ የሚባል ያሬድ ነው ማን ሚባል ሚባል የነበረ ልጅ የሚሰራበት ነበር። እሱንም አቃጥለውታል። ሆቴል ወጣቶች ስሜታ ይሆነዋል ቢሆን ትልቅ ሆቴል የሚባል አለ። የሚገርምሽ በጣም ዘመናዊ ሆቴል ነበረ እና እሱ ሆቴል ለምን እንዳቃጠሉት ምን መረጃ እንዲያዩ ምን መረጃው የለኝም። በጣም መቃጠል ያልነበረበት ሆቴል ነው። በጣም ዘመናዊ ነው። አቃጥለውታል። እንግዲህ ለምን እንደሆነ መቼ ያውቃል ያቃጠሉት አካላት። ሌላው ማርፊላስ የሚባልም አለ። ማርፊላስ የሚባል ልጁ ካፌ የሚሰራበት የካፌ ስም ነው። የሆቴሉ ስም ሌላ ነው። ያለ ተከራይቶ ነው የሚሰራበት ልጁ። ማን እሱ ልጁ ያሬድ መሰለኝ የሚባል እርግጠኛ አደለም፣ ስሙ ያሬድ መሰለኝ የሚባል ታዲያ ምንድን ነው ያሬድ እሱንም በተለያየ ነገር ፈርጁታል። ወጣቶቹ ከመንግስቱ ጋር ምናምን ያየ ይዙታል። ጎዛመን ሆቴልስ ምን የደረሰበት ነገር አለ? ጎዛመን ሆቴልን የሚገርምስ በድንጋይ ለመምጣት ሞክረው መተውታል። ግን በጣም ገርምሳል፣ ምንም ግንኙነት የለውም ሰውየ ታየ በሚል እሳቤ ብቻ ዝም ብሎ ሆቴል መመታቱ ትንሽ ወጣቱ አንድርሳ እንዳላረጉ ማን ታየ ብለው ነው እዛ አቶ በረከቱን አይተነዋል ነው የሚሉት። በረከቱን ወይም እዚያ ነው ያለ፣ መኪናውም የሱ ነው ነው የሚባል። መኪናው ሲፈተሽ ሁለት ላብደም የተለያዩ መንጃ የት መኪና ታርጋዎች እና ሰነዶችም ተይዘዋል። የተወሰነ የስልጠና ማንዋል የሚመስል ነገር የጣና በለስ ምንድን ነው የሚል ነገር አይተናል ብለኛል። ከዚያ በኋላ ነው መኪናውን ያቃጠሉት። ያው ጥይት ተተኮሰ እና ሰውየውን እዘውት ወጡ በሚባልበት ጊዜ ላይ ያው መኪናውን ያቃጠሉት ጊዜት ነው መኪናው በዚህ አጋጣሚ የምነግርሽ ሰውዬው ማርቆስ ታዬ ከተባለበት ቀን ጀምሮ እስከ ዛሬ ድረስ ማርቆስ ለ መቼ ነው ታሪፉ ለምን እንዳጠፉት አይታወቅም። መቼ ነው ቅዳሜ ቅዳሜ አስር ሰዓት አካባቢ ነው መብራት የጠፋ እስከ ዛሬ ድረስ መብራት የሚባል ነገር የለም። ሌላው የከተማው ነዋሪ በአካባቢው እስከነበርኩበት ጊዜ ድረስ አየሁት ያሉትን ይናገራሉ። ምን መቼ ነች መጀመሪያው ማለት ነው ይሄ በረከብት መሆን ጋር የተያያዘ ነው። አካባቢ ነበረ አይተን ያሉ ብዙ የጣያሉ ሲበረብሩ ነበረ። በአጋጣሚ እሱን ማግኘት አይቻልም። እሱን ማግኘት ትንትንችሉ ሆቴሉ መምታት ጀመሩ። ሆቴሉን እየመቱ እየመቱ እንትንችሉ ከቆዩ በኋላ እንደገና መኪናዋን የራሷን የበረከት ስም መሆን አለባት፣ ወይም ዩዛቸው ያስከረክራ የንበት የሚሉትን ናምትን ታርጋ ፈቱ። ታርጋ ከፈቱ በኋላ መኪናዋን መተባበር ጀመሩ። ከዛ እየገፉ እየጨፈሩ ሰላማዊ ሰልፍ ሲያደርጉ ከቆዩ በኋላ መኪናን ያቃጠለ መኪናን ካቃጠሉ በኋላ እየጨፈሩ ሌሎችን ሆቴሎች እንደዚህ አንዳንድ ትልቅ ሆቴል ትልቅ ሆቴል ማሽላ ማለትና መደብደብ ጀመሩ። መርሽንዳይስ አካባቢ የማቃጠል ሁኔታ ማለት ማቴሪያል ምናምን እንደዚህ አቃጥለዋል። እኔ ዚ አላየሁትም፣ ግን ሙሉ ለሙሉ ተቃጥሏል የሚልም አለ። ይሄ ስለሆነ ለሆነ ዞሮ ዞሮ ማቴሪያል ተቃጥሏል። እና ስልጠን እየራው እየባሰ እየባሰ ገፋዊ ሲመጣ ወደ ቤተ መንግሥት መሄድ ሲጀምሩ ፖሊስ እዛ ዘበኞች ምናምን መተኮር ሲጀመሩ፣ ከዛ በኋላ ጥይት እየተተኮሰ አንዱ እየበተሉ ምናምን የነበረበት ሁኔታ ነበረ። አሁንም እስካሁን ድረስ ጥይት ይተኮሳል ከሌላ ሀይልም መጦ ለማረጋጋት እየተሞከረ ያለበት ሁኔታ ነው። ያለ ያለበት ሁኔታ በዚህ ደረጃ ነው። ወጣቶቹ ይህንን የሚያደርጉት የከተማ ወጣቶች ናቸው። ወጣቶች መጀመሪያ ጊዜ የከተማ ወጣቶችን እንደዚህ የምናውቃቸው ገና ጥያቄ ያላቸው ሰዎች ነበሩ። ግን በኋላ በኋላ ግን በጣም እየበዛ ያደው ምንድን ነው ህፃናት በጣም እነዚህ ትላልቅ ዝም ብለው እየተነዱ የሚሄዱ ልጆች ስብነት በስነት ማለት ነው። እንደዚህ አይነት ነገር እየበዛ በኋላ ነው እንጂ መጀመሪያ ጊዜ ወጣቶች ምን ይቅረብ ለን እያዝን የሚል ጥያቄ ነበራቸው። ከዛ በኋላ ግን አስራ ምናምን አስራ አምስት አስራ ሁለት ምናምን ያሉ ልጆች ሁሉ ይበዝ ነበር። ነዋሪዎቹ እኛ እስካነጋገርናቸው እስከ ምሽቱ አንድ ሰዓት ድረስ ሁኔታዎች እንዳልበረዱ ገልጸው ማምሻውን ያነጋገርነው አንድ ሌላ ስሙን መጥቀስ ያልፈለገ የአካባቢው ነዋሪ የመከላከያ ሰራዊት አባላት በአካባቢው ያለውን ሕዝብ ለመበተን እየተኮሱ ነው ብሎናል። ሰው ወደ ቤቱ የመበተናዊት ባህር ያለ ግማሹ እዚያው ከተማ አካባቢ ነው። ግን እንደሚሰሙ በጣም ከፍተኛ ወንድ የተኩሱ ድምጽ አለ። ከተማ ላይ የሚሰሙ ተኩሱ ይሰማኛል። ማን ነው እየተኮሰ ያለው? ሰው ላይ ነው እየተተኮሰ ያለው ወይስ ወደ ሰማይ ነው? ከየት የመጣ ተኩሱ ነው? አይ እንግዲህ እ በአይኔ አይታየኝም ግን እንዲ ግን ብዬ ሳ ወደ ሰው የሚተኮስ አይመስልም። ወደ ላይ የሚተኮስ ድምጽ በጣም ይሰማል። ሰውን ተረጋግቶ ነው ወጣቱ ታች እየወረደ ያለው ማለት ወደ እየሳሳው ምናምን እየተበተነ ነው ያ እየመሸ ስለሆነ አሁን ሰአቱ እየተበተነ ነው። አልፋልፎ የሚታዩ ጭሶች አሉ። የተወሰኑ ቤቶች የተቃጠሏሉ የሚባሉ ቤቶች አሉ። እንደዚህ የአመራር ቤቶች ምናምን ነገሮች አሉ። እስካሁን የደረሰውን ጉዳት ማወቅ ተችሏል። ለምሳሌ በሆቴሎቹ ላይ እንደ ጎዛመን ሆቴል በመስታወቱ በድንጋይ መመታቱ፣ ንብረቶች መቃጠላቸውን ቀደም ሲል ያነጋገርናቸው ሰዎች ገልጸውልናል። አሁን ማምሻውን ከሱ በተጨማሪ ሌሎች የደረሱ ጉዳቶች አሉ። አሁን አሁን አንቺ ስትደውዪልኝ መንገድ ላይ ከላይ የሚመጣ ልጅ አግኝቼ ሳናግር ቤዛም ሆቴልም መስታወች መከስከስ ብቻ ሳይሆን በሳት እንደተቃጠለ እንደዚህ አንድ የከተማው ከንቲባ የነበረ ሰውን ቤት ቤቱንም በአጣጥለው እንደመጡ እንደዚህ ሌሎችም አንድ ሁለት ሆቴሎቹ እንደዚህ በተጨማሪ እንደዚ ነገሮች እንዳሉ የነገረኝ ሰው አለ። ሁኔታውን በተመለከተ በደብረ ማርቆስ ከተማ የሚገኙትን የምስራቅ ጎጃም ዞን የኮሚኒኬሽን ኃላፊ አቶ ሽፈራው አየለን ጠይቂያቸው ነበር። በከተማው ትናንት ከትናንት ወዲያው ቆይታ ባጃጅ ትራንስፖርት አገልግሎት የሚሰጡት የታሪፍ መጨመርና እንዳለን ስምሪታቸውን አለመጠበቅ ይታይ ስለነበረ አሰራሩን መሰረት በማድረግ የሚመለከታቸው እርምጃ ወስዳሉ። ይህን እርምጃ ባለመቀበል ዛሬ ጠዋት ላይ ለምን እርምጃ ተወሰደብን? በሚል ወደሚመለከታቸው አቤታ ያቀርባሉ። አቤታውን መሰረት አድርጎ ትክክል ካልሆነ እናርማለን፣ ግን እናንተ ወደ ስራ ግቡ በሚል ሲሉ ነገራቸው። አይ መፍትሄ ካልተሰጠና እርምጃ ካልተወሰደብን የተቀጣ ነው ገንዘብ እንደዚህ መመለስ ካልቻለ በሚል ቅሬታቸውን እዚ ላይ ይገልጻሉ። ህዝቡ አገልግሎት ማግኘት ስላለበት ከ መናኸሪያ በሚኒባሶች ይወጡና አገልግሎት መስጠት ጀምሮ በአንድ ላይ አንድ ሚኒባስ ላይ ጉዳት ያደርሳሉ። እየቆየም ወደ ሰልፍ አይነት ይቀየርና እዚህ ከተማችን መሀል ያለ አንድ ትልቅ ሆቴል አለ። እዚህ ያረፉ ሰዎች ያሉ እንግዶች፣ ስለዚህ እነሱ እዚህ እንዲመጡ አንፈልግም መውጣት አለባቸው በሚል እዚህ አካባቢ ከበው እንዲወጡ ይጠይቃሉ። እንግዲህ መነሻው ይህ ነው። መብትን ለማስከበር ከተደረገ ጥያቄ ተነስቶ ወደ ሰልፍ የመጣ ነው ማለት ነው። የት ሆቴል ነበር? ሆቴሉ ሆቴሉ ጎዛምን ሆቴል ነው የሚባል መሀል ከተማው ላይ የሚገኝ ትልቅ ሆቴል ነው። እሱ ሆቴል ነው። እሱ ላይ ያው ጉዳት አደርሰዋል። ከፍተኛ ጉዳት ደርሶበታል። ምን አይነት ነው የጉዳቱ መጠን የደረሰበት? ጉዳቱ በድንጋይ ምንትን ብለዋል፣ በሳትም እቃዎችን እያወጡ ንብረት ማውደንም እንደዚህ ተፈጽሞበታል። ሌላ የወደመ ንብረት አለ? አዎ እዚያው ግቢ የነበረ አንድ መኪናም እንደዚህ ተቃጥሏል። መንገድ ላይም እንደዚው መኪና አቃጥለዋል። እንደዚህ ናቸው። እስካሁን ጉዳት የደረሰ የተጎዳ ሰው አለ? ተጎዳ ሰው የለም እስካሁን። ያው አሁንም የተረጋጋ አደለም። ከተማ አካባቢ እየተንቀሳቀሱ ይጨዋሉ። ጉዳት በደረሰበት ሆቴል አካባቢ እንዲሆን አሁንም ከጉዳት መውጣ አደለም። እዚህ አካባቢ ነው ያሉበት። እዛ ሲንቀሳቀሱ የጸጥታ አካላት ሁኔታውን ማብረድ የወሰዱት እርምጃ የለም አዎ፣ ያው ጎን ለጎን ወደ ተባባሰ ነገር እንዳይሄድ የጸጥታ ኃይሎች ለመምከርም ይሞክራሉ። ምስ ሲልም ጸጥታን ለማስከበር እንደዚህ ይሞክራሉ። ግን እስካሁን ያለው ሁኔታ ወደ ሰላም የመጣ አይደለም። የጸጥታ ኃይሎች በብዛት አሉ፣ አስተዳደር አካላትም እንደዚሁ። ግን በቀላሉ ኮንድንስ አድርጎ ለማስተማርም ለማግባባትም ሲሞከር ወደዚያ ሄዱ። አሁንም ጫጫታ በሆቴሉ ላይ የደረሰው ጉዳትም አሁንም ጊዜው አካባቢ ሆኖ እሳታ ለመጥፋት እንደዚህም አለ የሚገኙ ንብረቶች አሉ። ምን አይነት እንግዳ ነው እዛ ሆቴል ውስጥ እንግዲህ ያነጋገርናቸው ሰዎች የነገሩን አለ ማን አለ ብለው ነው አለ ብለው ያሰቡት፣ ያው በፊት እዚህ የነበሩ አስተዳዳሪ እና አንድ ከነባር ታጋዮች ደግሞ አንድ ሰው ጓዳሉ ብለው ነው ያሰቡ። ስምም እየጠሩ ጭምር የሚገልጹበት ሁኔታ አለ። እሳቸው እንደተባለው እዛ ነበሩ፣ እውነታው ሲታይ ግን አልነበሩም። አሁን ለምሳሌ የበፊት አስተዳዳሪያችን ዛሬ አጋጣሚ ሆነ በአማራ ብሔራዊ ክልላዊ መንግስት የምክር ቤት ጉባኤ ልና የዚያ ጉባኤ ተሳታፊ በመሆናቸው እዚያ ነው ያለው። አሁን ለምሳሌ በፊት የነበሩት አስተዳዳሪ፣ ሌላውም እንደዚሁ በሌሉበት ግን ወደዚህ መጠዋል በሚል የጥላቻ የአሰፈሪ ያው በአካባቢው የተሰራጨ ሆኖ የሚያሳይ እሱን መሰረት አድርጎ ነው በሌላ በኩል የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን በፌስቡክ ገጻቸው ላይ በዛሬው ዕለት በደብረ ማርቆስ ከተማ ህብረተሰብን በሐሰት መረጃ የማደናገር ስራ መሰራቱን በከተማው ግርግር በመነሳቱን በአሁኑ ሰዓት በከተማው የተሻለ የሚባለው ሆቴል ላይ ጉዳት መድረሱን አስፍረዋል። በከተማው ህዝብ በድብቅ እያወያየ ነው ተብለው ከተጠቀሱት አንዱ አመራር አቶ ምግባሩ ከበደ ባህር ዳር ምክር ቤት ጉባኤ ላይ አብረዋቸው እንደሚገኙ አስገንዝበዋል። ማንም ሊገነዘበው የሚገባው ነገር የክልላችን ህዝብ የሚያደናግሩና ወደ ግርግር የሚያስገቡ የሀሰት መረጃዎች እየተለቀቁ ስለሆነ ጥንቃቄ ማድረግ እንደሚገባው አሳስባለሁ ብለዋል። በተጨማሪም ማንኛውም አመራርም ሆነ ዜጋ በየትኛውም ቦታ የመንቀሳቀስ መብቱን ሊገድብ የሚችል ነገር መኖር የለበትምም ብለዋል። በመጨረሻም ሰሞኑን የአንዳንድ አመራሮች ስም እየተጠቀሰ ሕዝቡን የማደናገር እና ብጥብጥ በማንገስ በክልላችን የተገኘውን ሰላም ለመቀልበስ የሐሰት መረጃ እየተናፈሰ በመሆኑ ሕዝባችን ታላቅ ጥንቃቄ ሊያደርግ ይገባል ሲሉ መክረዋል። የምትከታተሉት ጋቢና ቪኦኤ ነው። ከደብረ ማርቆስ ያሉትን አዳዲስ ዜናዎች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሪክ እንደዚሁም ፌስቡክ አት ቪኦኤ አማሪክ ላይ መከታተል ትችላላችሁ። የተከታዩ ዘገባችን ደግሞ የጠቅላይ ሚኒስትር አብይ አህመድን የስልጣን አንድ መቶ ቀናት በተለይ በዲፕሎማሲ ስኬት ዙሪያ ያስመዘገቡት የተባለውን በኤርትራና በኢትዮጵያ መካከል ሰላም ሊያሰፍን የሚችል ስምምነት ማድረጋቸው እንደሆነ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ይሆናል። ሁለቱ መሪዎችና ህዝቦቻቸው ዓለም አቀፍ እውቅና እንዲሰጣቸው እየተጠየቀ እንደሆነም የሚኒስቴሩ የሚኒስቴር መስሪያ ቤቱ ቃል አቀባይ አቶ መለስ ዓለም አስታውቀዋል። በእነዚህ ቀናት ለተወሰኑ የዲፕሎማሲያዊ ጥረቶች ባለሀብቶች በተወሰዱት የዲፕሎማሲ ጥረቶች ባለሀብቶች ወደ ኢትዮጵያ እየገቡ እንደሆነ ቃል አቀባዩ ጨምረው ገልጸዋል። መለስካቸው ማህ ዝርዝሩን ከአዲስ አበባ አልኳል። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ጠቅላይ ሚኒስትር አብይ አህመድ ቃለ መሐላ ፈጽመው ስልጣን ከተረከቡ አንድ መቶኛ ቀን መሆኑን አብስረው በእነዚህ ቀናት ውስጥ በዲፕሎማሲው መስክ ተገኘ ያሉትን ስኬት ዘርዝረዋል። እነዚህ ቀናት በዲፕሎማሲው መስክ የላቀ አፈጻጸም የተከናወነባቸው ቀናት ናቸው ብለዋል። ከቅርብ ጎረቤቶች ጀምሮ እስከ ሩቅ ወዳጆችና አጋሮች ድረስ በጣም ጠንካራ የሚባል የዲፕሎማሲ ሥራ መከናወኑንም ገልጸዋል። አቶ መለስ ባለፉት መቶ ቀናት በውጭ ጉዳይ ሚኒስቴርና በሚመራቸው የተለያዩ አካላቱ በአዲስ መንፈስ የተቀጣጠለና የተጋጋለ የዲፕሎማሲና የውጭ ግንኙነት ሥራ ሲከናወን መቆየቱን ጠቁመው የሚታዩ ውጤቶች ናቸው ያሏቸውንም ዘርዝረዋል። ጠቅላይ ሚኒስትር አብይ አህመድ በእነዚህ መቶ የስልጣን ቀናት ውስጥ ካከናወሯቸው ዲፕሎማሲያዊ ተግባራት መካከል ትልቅ ስኬት ነው ያሉትንም አቶ መለስ አለም አብራርተዋል። በዚህ የዲፕሎማሲና የውጭ ግንኙነት እንቅስቃሴ ውስጥ በጣም ትልቁና ትርጉም አለው፣ የምስራቅ አፍሪካን ጂኦ ፖለቲካን ይለውጣል፣ ተጽዕኖ አለው፣ ኢትዮጵያ ከሌላ ሀገር ካላት ግንኙነት ባለፈ የአካባቢውን የኃይል አሰላለፍ ይለውጣል ተብሎ የሚታምነው ከኤርትራ ጋር ከጎረቤቶቻችን ከወንድሞቻችን ለዘመናት የጋራ ታሪክ፣ እሴት፣ ባህል እናወካለን። ኤርትራውያን ወንድሞቻችን ጋር የጦርነት ደመናውን ለመግፈፍ በሁለቱ አገሮች መካከል ሁለቱም ህዝቦች አሸናፊ የሆኑበት ስምምነት የተደረሰበት እንቅስቃሴ ነው። ይህ ስኬት ከዛሬ አንድ መቶ ቀናት በፊት ጨርሶ አይታሰብም ነበር ያሉት ቃል አቀባዩ በሁለቱ ህዝቦችና በሁለቱ መሪዎች አማካኝነት የተደረገው ጥረት ግን ይህን የማይመስል ነገር እውን እንዳደረጉት ይጠቁማሉ። በተለይም የሁለቱ አገሮች መሪዎች ደግሞ ያደረጉት አስተዋጽኦ ከፍተኛ ነው ይላሉ። እንዲያውም እነዚህ መሪዎችና ሁለቱ ህዝቦች የተለየ እውቅና እንዲያገኙ ዘመቻ የተጀመረ ይመስላል። አንዳንድ ወገኖች ኢትዮጵያና ኤርትራ በተለይም ሁለቱ መሪዎች እንደዚህ አይነት የሰላም ውሳኔ ላይ በመድረሳቸው ዓለም አቀፍ እውቅና ያስፈልጋቸዋል ዓለም አቀፍ እውቅና ብቻ ሳይሆን ዓለም አቀፍ ሽልማት ይገባቸዋል፣ የሚሉ ወዳጆቻችን እየተበራከቱም እየተደመጡም መጥተዋል። የስዊድን ፓርላማ አንዳንድ አባላት፣ እንደምታውቁት የኖበል ፒስ ፕራይስ መነሻው ከስዊድን ነው። የሰላም ሽልማት እነዚህ ህዝቦች ይገባቸዋል። ትልቅ ውሳኔ ነው። ወሳኝ እርምጃ ነው የተወሰደው በኢትዮጵያና በኤርትራ መሪዎች መካከል የተደረሰበትን የአስመራ መግለጫ የተሰኘውን ስምምነት የተባበሩት መንግስታት ድርጅት፣ የጸጥታው ምክር ቤት፣ ኢጋድ፣ የአፍሪካ ህብረት፣ የአውሮፓ ህብረት በተናጠል ደግሞ ፈረንሳይ፣ ካናዳ፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ቱርክ፣ ቻይና፣ ሩሲያና ሌሎችም ዕውቅና እንደ ሰጡት ለተግባራዊነቱም ድጋፍ እንደሚያደርጉ ማስታወቃቸውን አቶ መለስ ዓለም ተናግረዋል። አክለውም እነዚህ የዶክተር አብይ አህመድ የአንድ መቶ ቀናት የስልጣን ወቅት ያበረከተውን ምጣኔ ሀብታዊ ጥቅም ዘርዝረዋል። ኢትዮጵያ ባለፈው አንድ መቶ ቀን ከድብርት የወጣ ሀገር ለመፍጠር ጥረት ተደርጓል። ኢኮኖሚውም እንደዛው የብዙ ሀገሮች ዓለም አቀፍ ኩባንያዎች ኢትዮጵያ ውስጥ መዋለ ነዋያቸው ለማፈሰስ ኢትዮጵያ ውስጥ ኢንቨስት ለማድረግ እየመጡ ነው። በርካታ የቻይና የህንድ ኩባንያዎች የዚሁ ዕድል ተጠቃሚ ሆነዋል። በአሜሪካ የንግድ ምክትል ሚኒስትር የተመሩ ስልሳ በላይ የሚሆኑ ስራ አስፈጻሚዎች ያሉበት ወደ ሰላሳ ስድስት የሚሆኑ ትላልቅ ኩባንያዎች ኢትዮጵያ ውስጥ መጥተዋል። የቅድመ ኢንቨስትመንት ጥናት አድርገው በቀጣይ ወደ ኢትዮጵያ ለመምጣት ፍላጎት እንዳላቸው ገልጸው ይሄዱበት ነው። ይሄ በኢኮኖሚው መስክ የሚታይ የአንድ መቶ ቀን ጸጋ ነው። የደቡብ ሱዳን ተፋላሚ ወገኖችን እንደገና ለማቀራረብ የተደረገው ጥረትና የታየው መልካም ውጤት ከሦስት ሺህ በላይ የሚሆኑ በተለያዩ አገሮች ታስረው የነበሩ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ያደረገው ዜጋ ተኮር የዶክተር አብይ ዲፕሎማሲና ሌሎችም ስኬቶች በጋዜጣዊ ጉባኤው ላይ በቃል አቀባዩ ተዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮቻችን የጋቢና ውይይታችን ዝግጅታችን ይቀጥላል። በጠቅላይ ሚኒስትር አብይ አህመድ አንድ መቶ የስልጣን ቀናት በትናንትናው እለት ያሰማናችሁ ዘገባ አለ። ጽዮን ከተለያዩ ምሁራን እንደዚሁም ደግሞ የፖለቲካ የማህበረሰብ መሪዎች ጋር እየተወያየሽ ነው ያለሽው። በተከታታይ በትናንትናው እለት የጀመርሽው ተከታይ ክፍል ዛሬ ይዘሻል? አዎ እንግዲህ ትናንትና የአዲስ አበባ ዩኒቨርሲቲ የታሪክ ምሁሩንን አቶ አበባው አያሌውን እና በሚችጋን ኬተሪንግ ዩኒቨርሲቲ እንዲሁ የታሪክ ፕሮፌሰር የሆኑትን አቶ ሕዝቅኤል ጋቢሳንን ነው ያነጋገርን የነበረው። አቶ አበባው ከተናገሩበት ነው የተቋረጠው። ነገ ደግሞ ሌሎች ምሁራንን እና የሰብአዊ መብት ተሟጋቾችን ሀሳብ ይዘን እንመለሳለን። አቶ አበባው ከተቋረጠበት የዛሬውን አጠር ያለ ሪፖርት እንሰማለን። ምርጫ ቦርድ ሙሉ ለሙሉ ነጻ መሆን አለበት። ለሁሉም እኩል የተመቻቸ ኳስ ሜዳ መክፈት አለበት። ፕሮፌሰር ህዝቅኤል ገቢሳ በበኩላቸው ብዙ ነገሮች ናቸው ቀሪዎቹ ብለዋል። እንግዲህ ዋና ዋና ነገሮቹ አሁን ኢትዮጵያ ሶስት አመት እና አራት አመት በፖለቲካ ስትናጥን የነበረው እነዛ የፖለቲካ ችግሮች ሁሉ ተወግደዋል ለማለት አይቻልም። ስርዓታዊ ለውጥ ነው የኢትዮጵያ ህዝብ የሚጠይቀው። ስርዓታዊ ለውጥ ተደርጓል ለማለት አይቻልም፣ እርምጃውም ተወስዷል ለማለት አይቻልም። በአሁኑ ደረጃ ብዙ ስራ ቢሰራም ረጅሙ መንገድ ገና ነው የሚቀረው። የፖለቲካ ችግሩ መፈታት አለበት። በኢትዮጵያ ውስጥ አንድ የፖለቲካ ፓርቲ ብቻ ገኖ የሚኖርበት ጊዜ ማለቅ አለበት። እነዚህ እኮ አልተነኩም። ፖለቲካ ምህዳሩ መስፋት አለበት ለተባለው ነገር ላይ የሚዲያ ነጻነትን በሚመለከት የመደራጀትን የሶሳይቲ ቻሪስ የሚባለው የሚከለክሉት እነዚህ ህግጋቶች በሙሉ አሁንም አሉ። የፖለቲካ ምህዳሩ መስፋት አለበት። መስፋት ማለት ደግሞ በሀገር ውስጥ ያሉትን በውጭ ያሉትን መምጣታቸው ብቻ ሳይሆን የሆነ አዲስ ሶሻል ኮምፓክት ለመመስረት እንድንችል ችግሮቹ የፖለቲካ ምን ማለት ነው? ሶሻል ኮምፓክት መመስረት እንድንችል ወደፊት ወደ ኢትዮጵያ ውስጥ እንግዲህ በኢትዮጵያ ምን አይነት አገር እንድትሆን ነው የምንፈልገው። ይሄ የእሳቸው ራዕይ ብቻ ሳይሆን የኢትዮጵያ ህዝብ ራሱ በተወካዮችና ወይም የኢትዮጵያን ህዝብ የተለያዩ ጥቅሞችን ይጠብቃሉ የሚባሉት ፓርቲዎች አንድ ላይ ቁጭ ብለው የፖለቲካ ዙሪያ ተቀምጠው ሀገራችን እንደዚህ መሆን አለበት በሚባለው ነገር ላይ መስማማት አለባቸው። እስካሁን ድረስ እርግጥ ነው ብዙዎች ወደ ሀገር እየገቡ ነው የፖለቲካ ድርጅቶቹ። ነገር ግን የፖለቲካ ስራው ገና አልተሰራም። ቁጭ ብሎ በጠረጴዛ ዙሪያ ምን አይነት ራዕይ ያስፈልጋል። ከሁሉ በላይ ደግሞ ዴሞክራሲ ስለምንፈልግ አሁን ካለንበት ሁኔታ ተነስተን ስርዓታዊ ለውጥ ተደርጎ ዴሞክራሲ የሰፈነበት አገር እንዲኖረን የፖለቲካ ስራው አሁንም ገና ምንም አልተሰራም። ይሄ እንግዲህ ስራው ብዙ ተሰርቷል። ነገር ግን ይሄኛው ዋናው ስራ ነው። የኢኮኖሚ ችግር አለ። በአሁን ደረጃ ላይ በሀገሪቱ ውስጥ ከፍተኛ የሆነ የኢኮኖሚ ችግር አለ። በዛ ነገር ላይ የሚሰሩት ስራዎች ራሳቸው የልማታዊ መንግስት የሚለው ብቻ ሳይሆን ሌሎችም አቅጣጫዎች መታየት አለባቸው። በዚህ ረገድ በፖለቲካው፣ በኢኮኖሚው፣ በፌዴራል ሲስተሙ፣ በዚህ ነገር ላይ አሁንም ብዙ እየተነገረ አለ እና የህገ መንግስታዊ መሻሻል የሚያስፈልግ ከሆነ ፕሮግራም አልወጣም። ፕሮግራም አውጥተን ከዚህ ካለንበት ሁኔታ እርግጥ ተስፋ ከሚሰጡ ሁኔታዎች አልፈን ወደ ዲሞክራሲ የምንሸጋገርበት መንገዱ ማፑ መውጣት አለበት። ይሄ ደግሞ መንግስት ብቻ የሚያደርገው ሳይሆን ከተቃዋሚ ድርጅቶች ጋር ሁሉ ቁጭ ብለው የሚወጣ ነገር መሆን አለበት። የምርጫ ቀን መወሰድ አለበት። ህዝቡ ድምፁን ማሰማል ማሰማት አለበት። ይሄ እንግዲህ አለ የማይባል ምርጫ የሌለው ነገር ነው። ይህ ህዝብ ድምፅ መሰማት አለበት። እስካሁን አልተሰማም። አሁን ግን መሰማት አለበት። እሳቸው ባያደረጉትና እና ፓርቲያቸው በሚሰራው ተስፋ ሰጥቶናል። ነገር ግን የህዝብ ድምፅ የሚሰማበት ሁኔታ ለመሰራት ሮድማፕ ያስፈልገናል። ይሄም አልተሰራም። ምንም ነገር ብሎ አልተሰራም። ጊዜም አልተሰጠም። መቶ ቀን ነው ግን ገና ብዙ መቶ ቀናቶች አለ። ጠቅላይ ሚኒስትር አብይ አህመድ ከሀገር ውስጥ አልፈው ከአጎራባች ሀገሮች ጋራ ሰላም ለመፍጠር ወደ ግብጽ፣ ሱዳን ሩዋንዳ፣ ሶማሊያ፣ መካከለኛው ምስራቅ ሳውዲ እስከ ትላንት ድረስ ተጉዘዋል ያሉት ምሁራኑ ከሀያ አመታት መለያየት በኋላ ኤርትራን የረገጡት የመጀመሪያው መሪ ሆነው የተፈጠረውን ሰላምና የውጥረት ጦርነት ማስቆም መቻል ደግሞ በመቶ ቀናት ውስጥ ያስመዘገቡት ትልቁ ምዕራፍ ነው ብለውታል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ አትቪዮ አማሐሪክ ላይ በትዊተር እንደዚሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን ላኩልን። እንግዲህ ስናስተናግዳችሁ ያመሸነው ጽዮን ግርማና ኖክ ሰማ ጊዜር ነን። ዝግጅታችን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የምሽቱ የጋቢና ሙዚቃ ሙዚቀኛ ደግሞ ቴዲ አፍሮ። መልካም ምሽት። በነገው ጉዞ እንገናኝ። the guy on up for The in Africa do the The रेडियो सगले अमेरिका थी